የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ። ዛሬ ቀኑ ሰኔ 2 2011 ዓ ም ነው። ለዛሬ ከያዝናቸው ጉዳዮች መካከል የተወሰኑትን እናስተዋውቃችሁ። ሰሞኑን በባህር ዳር የተነሳውን ጥቃት ተከትሎ በመንግስት የሚወሰዱት እርምጃዎች የፖለቲካ ምህዳሩን መልሰው የማያጠቡ መሆን አለባቸው ሲሉ የኢዜማ ሊቀመንበር አቶ የሺዋስ አሰፋ ተናገሩ። ህጋዊ እርምጃዎች ህዝብ የሚያውቃቸው አስተማሪ የሆኑ፣ ህዝብ የሚያምንባቸው፣ ህዝብን፣ ፓርቲዎችን ወይም ሌላውን ለሌላ ትግል ለሌላ አመፅ የማያነሳሱ መሆን አለበት። የተፈጸመው ጥቃት መፈንቅለ መንግስት ለማካሄድ ያለመ ስለመሆኑ መንግስት በቂ መረጃ አለው ሲሉ የጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን ገልጸዋል። ማመን አለማመን አንድ ነገር ሆኖ ግን ይህንን ሊያሳምን የሚችል ሊያሳይ የሚችል በቂ መረጃ ስላለ ለህብረተሰቡ፣ ለማንም ግልጽ እንደሚሆነው፣ ለሚዲያውም ግልጽ የአሁኑ ምልክት አጥጋቢ ነው ካልተባለ እንኳን በቂ መረጃ ለህብረተሰቡ የሚቀርብ በመሆኑ እንዲህ ብሎ ለመበየን እንዲህ ብሎ ለመፈረጅ ከበቂ በላይ ማሳያ ነው ማለት ነው። እነኝህና ሌሎች የኢትዮጵያ ወቅታዊ ትኩሳት ላይ ያነጣጠሩ ዘገባዎች ይደመጣሉ። አብሬያችሁ የማመሸው ጽዮን ግርማ ነኝ። ከጋቢና ቪዮኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ቀጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የአማራ ክልል ፖሊስ ኮሚሽን የኢንፎርሜሽን ኮሚኒኬሽን ሚዲያ ልማት ዋና መምሪያ ኃላፊ ረዳት ኮሚሽነር ሰኢድ አህመድ አሁን ያለው የክልሉ የጸጥታ ሁኔታ ሰላማዊ፣ ችግሮች ቢፈጠሩ እንኳን የጸጥታ ኃይሉ በቁጥጥር ስር መዋል በሚችልበት ደረጃ ላይ ነው ሲሉ ዛሬ ለሀገር ውስጥ መገናኛ ብዙሃን መግለጫ መስጠታቸውን ጠቅሶ ፋና ብሮድካስቲንግ ዘገባ አስነብበዋል። አልፎ አልፎ የሚስተዋሉ የጸጥታ ስጋቶችና ች ግሮች አጠቃላይ የክልሉን የጸጥታ ሁኔታ እንደማይገልጹትም ኮሚሽነሩ ተናግረዋል ይላል ዘገባው። የተፈጠረው ችግር ድንገተኛና ያልተለመደ መሆን በኅብረተሰቡ ስነ ልቦና ላይ ችግር የፈጠረ ቢሆንም ህዝቡ አመዛዛኝ በመሆኑ በፍጥነት ከችግሩ መውጣት ተችሏል ብለዋል። የክልሉ ህዝብ ለአካባቢው ሰላም ያለው አስተዋጽኦ ከፍተኛ ነውም ሲሉ ኮሚሽነር ሰኢድ ተናግረዋል። ዶክተር አረጋይ በርሄ በትላንትናው ዕለት በመቀሌ ከተማ በተካሄደው የጀነራሎቹ ማለትም የጀነራል ሰአረ መኮንንና የጀነራል በጡረታ ላይ ያሉት ገዛይ አበራ የቀብር ስነ ስርአት ለመሳተፍ በመቀሌ በተገኙበት ጊዜ በወጣቶች ጥቃት ሊደርስባቸው መሞከሩንና በጸጥታ ኃይሎች ትብብር ከጥቃቱ መውጣታቸውን ሙልጌታ አጽባሀ ከመቀሌ በተከታዩ ዘገባ ድርሶናል። ዶክተር አረጋዊ በርሃ በትናንትናው ዕለት በመቀለ ከተማ የጀኔራል ሰዓረ መኮንንና ሜጀር ጀኔራል ገዛ አበራ ሥርዓተ ቀብር ለመሳተፍ በተገኙበት ጊዜ በወጣቶች ጥቃት ሊደርስባቸው ተሞክሯል። የጀኔራሎቹ የቀብር ስነ ሥርዓት ከመካሄዱ በፊት በትግራይ ሰማዕታት ሐውልት በነበረ የሽኝት መርሃ ግብር ለመሳተፍ ዶክተር አረጋዊ በርሀ ወደ ሰማዕታት ሐውልት ቅጥር ግቢ ለመግባት በሞከሩበት ጊዜ ወጣቶች መግባት የለበትም ብለው ጥቃት ሊያደርሱ ሞክረዋል። በጊዜው በጸጥታ ኃይሎች ትብብር ከጥቃት ሊወጡ ችለዋል። ለተፈጠረው ግርግር ለማረጋጋትም ፖሊስ አስለቃሽ ጭስ ተጠቅሟል። በተፈጠረው ሁኔታም የፖሊስ አባላትና መኪና በድንጋይ እንደተመቱ አት ሞከራ በኋላ ፖሊስ ወደ መቀለ ከተማ ፖሊስ ጽሕፈት ቤት እንደወሰዳቸውና ና አመሻሽ ላይም ወደ እንግዳ ማረፊያ ተወስደው ማደራቸው ምንጮች ለቪኦኤ ገልጸዋል። ዶክተር አረጋው በርሀም በአሁኑ ጊዜ ወደ አዲስ አበባ የተመለሱ ሆነው በዚህ ጉዳይ አስመልክቶ በነገው እለት ለመገናኛ ብዙሃን መግለጫ ከአፍሪካ ድምፅ ሙልጌታ ጽቡሃ መቐለ። ሙልጌታ፣ ሙልጌታን እናመሰግናለን። ወደ ዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጉዳይ ስናመራ በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የፓርቲያቸው ውክልናን ለማግኘት የሚወዳደሩት ዴሞክራቶች ትላንት ማታ የሞቀ ክርክር አካሂደዋል። በመጪው ዓመት ጥቅምት ወር ላይ በሚካሄደው ፕሬዚዳንታዊ ምርጫ ሪፐብሊካዊውን ፕሬዚዳንት ዶናልድ ትራምፕን ለማሸነፍ በሚያደርጉት የመጀመሪያው ክርክር ነበር የተካሄደው። ማያሚ በተደረገው ክርክር ወዲያውኑ ትኩረት የሳቡት ሴነተር አልዛቤት ዋረን እንደነበሩ ተገልጿል። የማ የማሳቹ ሴት ክፍለ ግዛትን የሚወክሉት ተራማጭ የሕግ መወሰኛ ምክር ቤት አባል የቀድሞ ምክትል ፕሬዚዳንት ጆ ባይደን ወደ ያዙት የድምፅ አሀዝ መጠጋታቸውን ብሔራዊ የድምጽ መለኪያ ጥናቶች አመልክተዋል። መንግስትን ወደ ህዝብ መመለስ እፈልጋለው። የጎደለ ነገር ቢኖር ብርታት ነው። ዋሽንግተን ውስጥ በግዙፎቹ ላይ ለመነሳት የሚያስችል ብርታት የለም። እኔ ግን በእነሱ ላይ የመነሳት ብርታት አለኝ ብለዋል ኤልዛቤት ዋረን። የቀድሞ የዩናይትድ ስቴትስ የቤቶች አስተዳደር ኃላፊ ጁሊያን ካስትሮ፣ የኒውጀርሲው ተወካይ ሴናተር ኮሪ ቡከርና ሌሎቹ ተወዳዳሪዎች በሀገሪቱ የኢሚግሬሽን ፖሊሲ ላይ አብይ ለውጥ እንዲደረግም ጥሪ አቅርበዋል። ፕሬዚዳንት ትራምፕ ቡድን ሀያ በመባል በሚታወቁት በኢንዱስትሪ የበለጸጉ ሀገሮች መሪዎች ጉባኤ ላይ ለመገኘት ጃፓን በገቡበት ወቅት ለቡድን ለቡድኑ ያላቸውን ቁርጠኝነት ለመግለጽ እየሞከሩ ነው። የአሜሪካ ወዳጅ የሆኑት ሀገሮች የፕሬዚዳንቱን ቁርጠኝነት አስመልክቶ ስጋት ሲያሰሙ መቆየታቸው ተገልጿል። ፕሬዚዳንት ትራምፕ ኦሳካ ላይ ከአውስትራሊያው ጠቅላይ ሚኒስትር ስካን ሞሪሰን ጋር ስራ ለታከለበት ራት በተገናኙበት ወቅት አሜሪካ ብቻ የሚለው እምነት በእስያ ፓስፊክ ቀጠና የዋሽንግተን ቅርብ ወዳጅ የሆኑ ሀገሮችን እየጎዳ መሆኑን የሚያመላክት ጥያቄ ከአንድ ጋዜጠኛ ቀርቦላቸው ፕሬዚዳንት ትራምፕ ታዲያ ከወዳጆቻችን ጋር እንሰራለን፣ ወዳጆቻችንን እንጠብቃለን ሲሉ መልሰዋል። ከወዳጆቻችን ጋር ግዙፍ የንግድ ጉድለት ወርሰናል። ለወዳጅ ሀገሮች ወታደራዊ እርዳታ ሳይቀር እናቀርባለን በማለትም አክለዋል። ቱኒዚያ ላይ በተፈጸመው ሁለት የአጥፍቶ ጠፊ ጥቃት ቢያንስ አንድ የፖሊስ አባል ሲገደል በርካታ ሌሎች መቁሰላቸውን የሀገሪቱ ባለስልጣኖች ገልጸዋል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ አካል የለም። የመጀመሪያው ጥቃት የደረሰው በማዕከላዊ ቱኒስ ሲሆን አጥፍቶ ጠፊው ቻርለስ ዶጎል ጎዳና ላይ የነበረው የፖሊስ ጥበቃ ጋር ሲጠጋም ፈንጂዎችም እንደዛው እንደፈነዱ ተዘግቧል። አንድ ፖሊስ በጥቃቱ ሲገደል አንድ ሌላ ፖሊስ እና ሶስት ሲቪሎች ቆስለዋል ሲል የሀገር አስተዳደር ሚኒስቴር አስታውቋል። በመጨረሻም የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ከሜክሲኮ ጋር በሚያዋስነው ድንበር ላይ ስለተከሰተው ሰብአዊ ቀብስ መፍትሄ ለመሻት የሚያስችል ህግ አጽድቋል። የተያዙትን ፍልሰተኞች በተለይም ልጆችን ለመታደግ አዲስ አሰራሮችን ከአራት ቢሊዮን ዶላር በላይ ተጨማሪ በጀት ያካተተ ነው። ህገ መንግስቱ አድማጮች፣ ለሰአቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር ጋቢና የምትከታተሉት ከአሜሪካ ድምፅ የሚተላለፈውን ፕሮግራማችንን ነው። ወደ ቀዳሚው ዘገባችን ነው የምናልፈው፣ ቀደም ሲል በመግቢያችን ወዳስተዋወቅናችሁ ዝግጅታችን ቀደም ሲል በመግቢያችን ወዳስተዋወቅናችሁ ዝግጅት ነው የምናልፈው። ሰሞኑን በባህርዳር የተነሳውን ጥቃት ተከትሎ በመንግስት የሚወሰዱት እርምጃዎች የፖለቲካ ምህዳሩን መልሰው የማያጠቡ መሆን እንዳለባቸው የኢዜማ ሊቀመንበር አቶ የሸዋስ አሰፋ ተናገሩ። አቶ የሸዋስን እስክንድር ፍሬው ነው ያነጋገራቸው። ጥያቄውን ከሚያብራሩበት ይጀምራሉ። ይሄ ድርጊት የተፈጸመው ለውጥ ላይ ነው ያለነው፣ ሽግግር ነው ያለነው በምንልበት ሰዓት ነው። በተለይ ደግሞ ለለውጡ ያግዛሉ የምንላቸውንም ሰዎች ያጣንበትና በጣም ልብ የሚሰብር ድርጊት ነው። ከዚህ ጋር በተያያዘ መንግስት እርምጃዎችን ይወስዳል የሚል ነገር እየሰማን ነው። ነገር ግን ከዛ በፊት መውሰድ ነበረበት ነው የኛ እምነት። የመጀመሪያው ነገር ሕግና ስርዓት ማስከበር ነው። ከዛ በኋላ ነው የፖለቲካ ጨዋታው ሊኖር የሚችለውና ሀገር ከሌለ ሕዝብ ከሌለ የምንጫወትበት ሜዳ ፈረሰ ማለት ነውና ከዛ በፊትም የማስተካከያ እርምጃዎች ሊኖሩ እንደሚገባ ብዙ የፓርቲ መሪዎችም የሀገር ሽማግሌዎችም ሲጠይቁት የነበረ ነው። ከዚህ በኋላ እርምጃ ይወሰዳል። እኛ ሁሉም እርምጃዎች በህግ አግባብ መሆን እንዳለባቸው ነው የምናምነው። የሚወሰዱት እርምጃዎች በሙሉ ህግንና ህግን መሰረት ያደረገ መሆን ነው ያለበት። ከዚህ በፊት በእርግጥ እንግዲህ ሽግግር ላይ በምንሆንበት ጊዜ የጠመንጃ ስርዓት ነበረ። ወደ ህጋዊ ስርዓት ነው መሸጋገር ፈልገን እየለፋ ነው ያለ ነው። ስለዚህ የጠመንጃው አገዛዝ ተነስቷል፣ የህጋዊ ስርዓት ደግሞ ገና አልተተከለም። በዚህ መካከል ባለ ክፍተት ነው ይሄ የተፈጸመ የነበረው። ስለዚህ ወደ ህጋዊ ስርዓት የሚወስዱን እርምጃዎች ነው መወሰደት ያለባቸው በአጠቃላይ። ስለዚህ እነዚህ ደግሞ ህጋዊ እርምጃዎች፣ ህዝብ የሚያውቃቸው አስተማሪ የሆኑ ህዝብ የሚያምንባቸው፣ ህዝብን፣ ፓርቲዎችን ወይም ሌላውን ለሌላ ትግል ለሌላ አመጽ የማያነሳሱ መሆን አለባቸው እና በአንድ በኩል አገርንና ህዝብን ማስቀጠላለ በሌላ በኩል ደግሞ የተጀመረው የዲሞክራሲ መንገድ መከፈቱ እሱን መቀጠል አለበት። በእርግጥ እዚህ ላይ መንግስትም ህዝብም የፖለቲካ ድርጅቶችን መደራደር የሌለባቸው ማንም ሰው ማንም ቡድን አገንስት ስቴት መቆም የለበትም። አሁን እኛ አገር የተቸገር ነው፣ አገርን መስደብ፣ አገርን ማዋረድ፣ አገርን ለማጥፋት መሞከር የፖለቲካ ድርጅትን ወይም የፖለቲካ ገዢ ፓርቲን እንደ መቃወም እየተደረገ እየተወሰደ ነው። ይሄ መቀላቀል የለበትም። ማንም ሰው ከኢትዮጵያ በተቃራኒ የመቆም መብት የለውም። ቢያንስ በኢትዮጵያ ስል እስካለ ድረስ ማለት ነው። የኢትዮጵያን መንግስት ግን እንደፈለገ መተቸት፣ ግን በምርጫ ማውረድ እና መተካተም ይችላል። ስለዚህ ሁለቱን ማስታረቅ የሚችለው እያንዳንዱ እርምጃ በህግ አግባብ መሆን ሲችል ብቻ ነው። አሁን ከተፈጸሙ ግድያዎች አንጻር አቶ የሸዋስ፣ ለምሳሌ መንግስት የሚወስዳቸው እርምጃዎች የፖለቲካ ምህዳሩን እንዳያጠቡ እስካሁን እየተተገበረ ያለውን ከለውጡ በኋላ እየታየ ያለውን ሀሳብን በነፃነት የመግለጽ መብት እንዳያጠቡ ስጋት አላችሁ? እንግዲህ በጣም በቋፍ ላይ ያለው ነገር ቢኖር የተጀመሩ ለውጦች ተቋማዊ ይዘት የላቸውም። ለምሳሌ ሚዲያዎች ይዘግባሉ። መንግስት ወይም ለውጥ ኃይል ውስጥ ካሉ ሰዎች መልካም ፍቃድ ውጪ ምንም የህግ መሰረት የላቸው። በድሮ ህግ ነው የምንተዳደር። ህጎቹን ገና ተሻሽለው አላለቁ። ስለዚህ ያ መልካም ፍቃድ፣ ያ ዊሊንግነስ ከተበላሸ በትንሹ የበራች የነበረችው ሻማ እንዳለ ነው የምትጠፋው። ጨለማ ውስጥ ነው የምንገባው። ስርዓት ይኑረን። በልክ ይሁን። የምንተቸውንና የምንሰድበውን መጠን ይኖረው። የምናደርጋቸው እርምጃዎች ሁሉ የተጠኑና ከኢትዮጵያ በተቃራኒ የሆኑ ራስን መስደብና ራስን ማዋረድ እስከሚመስል ድረስ መሄድ የለባቸውም እንለው፣ ለዚህ ነው። ስለዚህ የእኛ ስጋት አሁንም የህግ መሰረት የላቸውም። ሁሉም ፍርድ ቤቱ ገና ተቃንቶ አላለቀም። ምርጫ ቦርዱም ገና ነው እንዳልኩ፣ የሚዲያውም ገና ነው። የወታደርና የደህንነት ተቋማት ተሰርተዋል ተብሏል። በዛው በገዢ ፓርቲ በኩል ግን የሌላውን አካል ምስክርነትና የህዝብ አመኔታ ገና አላገኙም። ስለዚህ እነዚህ ሁሉ ባልሆኑበት ተመልሰን እዛው አረንቃ ውስጥ ከገባን፣ እንግዲህ ህዝቡ፣ ወጣቱ አምባገነናዊ ስርዓትን የማይሸከምበት ገና ትከሻውን ሲነካው የሚኮሰኩስበት ሁኔታ እያየን ነው። በፍጹም አምባገነናዊ ስርዓትን አይቀበልም። ከዛ እኩል ግን በምንም ተአምር በጉልበት የሚመጣ አገዛዝን ወይም በጉልበት የሚመጣ የስልጣን ሽግግርም ደግሞ መቀበል የለበትም። ስለዚህ ጥው አመጣጥኖ መሄድ አለበት። ይህን ሊያመጣጠን የሚችለው የተበላሸ ቢሆን ባለው ህግ እስኪሻሻል ድረስ ባለው ህግ እስኪሄክ ድረስ ነው። ከዛ ህግ ከወጣን ግን ስጋት አለን። አሁን ለምሳሌ ሰሞኑን እስኪጣራ እየተባለ በጣም ብዙ የኛ አባላት ታስረዋል። በጣም ብዙ በሁሉም የሀገሪቱ ክፍሎች ዝም ብሎ የመንግስት መዋቅር ፓኒክ አርጎ ደንግጦ ያሰራቸው ብዙ አባሎች አሉ። ኢዜማ አባላት በጣም ብዙ በሁሉ ቦታ። ግን የወረዳ የዞን እና የክልል መዋቅሮች ሼክ አድርገዋል። ሁሉም በተፈጠረው ነገር እዛ ውስጥ ያለበትንና የሌለበትን ወይም ያጠፋውንና አጠፋ ተብሎ የሚጠረጠረውና የማይጠረጠረውን አለዩ ከመንግስት በተቃራኒ ያለውን በሙሉ ማሰር ተጀምሯል። ስለዚህ ስጋት አለን ወደ ነበርንበት የጨለማ ዘመን ሊመልሰን ይችላል ይሄ በጊዜ ካልቆመ የሚል ስጋት አለን ከሁሉ በላይ ግን እንደ ሀገር ዴሞክራሲም የአስተዳደር አይነትም የፌዴራል አይነትም የሚመረጠው ሀገር ሲኖር ሀገር ሳይኖር ምንም እነዚህ ሁሉ የቅንጦት ነው የሚሆኑት፣ ማለት ነው። ጠቅላይ ሚኒስትሩ ሰሞኑን ያስተላለፉት መልእክት ሰምተውት ከሆነ በአንድ በኩል ከመንገዳችን ዝንፋ አንድደን ብለዋል። ነገር ግን ደግሞ እርምጃዎች ሊወሰዱ እንደሚችሉም ጠቆም አድርገዋል። ምንድነው የተረዱት ከሳቸው መልእክት? ምናልባት ነገሮች ከዚህ በኋላ ይጠብቃሉ፣ እንደ በፊቱ አይሆንም ህዳሩ የሚል ነው። ምን ተረዱ? እርስ እንደ ፓርቲ መሪነቱ ከዚህ በፊት የነበሩት ሁኔታዎች የነበሩት ሁኔታውም ግድ ስለሚል ነው። ለምሳሌ የፖለቲካ ድርጅቶች ከበረሃም ከውጭ አገርም መጥተዋል ግን ሳይመዘገቡ ደግሞ ረጅም ጊዜ የሄዱበት ምንም አይነት ለሚናገሩትና ለሚያደርጉት ነገር ኃላፊነት ሳይወስዱ የሚኖሩበት ሁኔታ ነበር። ሚዲያዎችም እንደዛ የመጡ ግን በትክክል በህግ አግባብ መስመር ይዘው ያልሄዱበት የተለያየ በሶሻል ሚዲያም ሆነ በዋና ዋናው ሚዲያዎቹ የተለያየ ሀሳብ የሚንጸባረቅበት ምንም እንኳ ሳንሱር ምናምን የለም ባይባል ሰው ራሱን አርሞ የሌላውን መብት ወይም ማንኛውም ቡድን የሌላውን መብት መንካት የለብኝም ብሎ ራሱን የማይቆጥብበት ሁኔታ እያየን ነበር። ስለዚህ ይሄ ከቀጠለ እንዳልኩህ ዴሞክራሲ ምናምን የሚባለው ነገር ሳይሆን አገር ራሱ የመኖር እድሉ በጣም የመነመነ ነው የሚሆነው። ስለዚህ በአንድ በኩል እነዚህን ስርዓት የማስያዝ እንግዲህ ይሄም ሁኔታ ከመምጣቱ በፊት እንዳልኩህ ይሄም ሁኔታ ከመምጣቱ በፊት ሁሉ ነገር መስመር ሊይዝ ይገባል። 56 ፓርቲ በዛ ስንል 120 ሲሆን አካሄዱ ችግር እንደነበረበት በደንብ ያሳይ። የሌሎችም ማስተዳደሪያ ተቋማት ስርዓት አልነበራቸውም። እሱም ስርዓት ማስያዝ አንድ ነገር ነው። ከዛ አልፎ ግን ሁሉን ነገር ድፍን አድርጎ የነበረን ያየናትን ጭላንጭል ማጥፋት ከሆነ ግን ወደ ሌላ ዙር ትግል ነው የሚያስገባ። ስለዚህ ሰምቻ ዋለው ንግግራቸውን መግለጫቸውን ሰም የተነበበውን ሰምቸዋለሁ በሁሉ ሚዲያ ተነቧል ብዙ ነጥቦች መባል ያለባቸው ናቸው የተባሉት ግን ደግሞ በትህትና በጥበብ እና በአስተዋይነት ነው ይህንን ጊዜ ማለፍ አለብን ካል በእኔ እምነት የእሳቸውና የእሳቸው ፓርቲ ኃላፊነት ብቻ አይመስለኝም ምንም እንኳን የገዢ ፓርቲ ቢሆንም አሁን የብዙ አካላትን አስተዋጽኦ የሚፈልግ ይመስለኛል። አሁን ሰሞኑን የሃይማኖት አባቶችና ሽማግሌዎች ያደርጉት የነበረውን አስተዋጽኦ እያየነው ነው ሁላችን። በጣም የተረባረቡት በዚህ አጋጣሚ ለማመስገን እፈልጋለሁ። ስለዚህ የሁላችንም ርብርብ የሚያስፈልገው ነው፣ በተለይ ሀገርና ህዝብን ማረጋጋት ላይ ከዚያ በኋላ ግን እየተመካከር የምንወስዳቸው እየተግባባን የምንወስዳቸው ብዙ እርምጃዎች መኖር አለባቸው። በተለይ እውነተኛ ዲሞክራሲያዊ ስርዓት እዚህ ሀገር እንዲኖር ለማድረግ። በተረፈ ግን እርምጃዎች ይኖራሉ። ምን አይነት እርምጃ እንዳልኩ ህጋዊ እርምጃ ከሆነ መንግስትነት ራሱ የሚያስገድደው ነው የሚሆነው። ዘጋቢያችን እስክንድርንም እንግዳውን አቶ የሸዋስንም እናመሰግናለን። አድማጮች የዚህን ቃለ ምልልስ ሙሉ ክፍል ከምሽቱ ሶስት ሰዓት ባለው መደበኛ ዝግጅታችን ማዳመጥ ትችላላችሁ። የምታዳምጡት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። የተፈጸመው ጥቃት መፈንቅለ መንግስት ለማካሄድ ያለመ ስለመሆኑ መንግስት በቂ መረጃ ያለው ሲሉ የጠቅላይ ሚኒስትር ፕሬስ ሴክረታሪያት አቶ ንጉሱ ጥላሁን ለአሜሪካ ድምጽ ገልጸዋል። አቶ ንጉሱ ከአሜሪካ ድምጽ በነበራቸው ቆይታ ሰሞኑን በሚነሱ ጉዳዮች ላይ በዛ ያሉ ጥያቄዎችን ተጠይቀው ሰፊ ማብራሪያ ሰጥተዋል። ከእነዚህ ውስጥ አንዱ የተነሳላቸው በባህር ዳርና በአዲስ አበባ የደረሰውን ጥቃት በተመለከተ መጀመሪያ መፈንቅለም መንግስት ተካሂዷል የሚለውን መግለጫ የሰጡት እሳቸውም እንደመሆናቸው ይህንን ጥቃት መፈንቅለ መንግስት ማለት ይቻላል ወይ የሚል ጥያቄ ተነስቶላቸው ነበር። ለሱ የሰጡትን ማብራሪያ እስኪ እንስማ። አዲስ አበባ የተፈጸመውን ግድያ ጨምሮ ሁለት ከፍተኛ ጄኔራሎች ማለትም የሀገሪቱ ጠቅላይ ኢታማዦር ሹም ጄኔራል ሰዓረ መኮንንና እንዲሁም ደግሞ በጡረታ ላይ ያሉት ሜጀር ጄኔራል ገዛይ አበራ ጨምሮ በአጠቃላይ አሁን እርስዎ በሚያረጋግጡት ስድስት ከፍተኛ አመራር ላይ የነበሩ ሰዎች ሕይወት አልፏል ማለት ነው። እንደ አቶ ንጉሱ ይሄ አደጋ ከደረሰ በኋላ በአንዳንድ ወገኖች አከራካሪ የነበረው ይህንን ጉዳይ መፈንቅለ መንግስት ነው ማለት ይቻላል ወይ የሚል ጥያቄ ተነስቶ ነበር እና መጀመሪያ እርስዎ ኖት ይህን መግለጫ የሰጡትና አንድ ክልልን በመያዝ ወይም አንድ ክልል አካባቢ ይህን ነገር በመፈጸም መፈንቅለ መንግስት ማለት ይቻላል ወይ የሚል ነገር ተነስቶ ነበር። ከምንድን ነው መፈንቅለ መንግስት ወደሚል ድምዳሜ የተደረሰው? እንደሚታወቀው ሀገራችን የፌዴራል አደረጃጀት የብሔራዊ ክልላዊ መንግስታት የራሳቸው ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ያላቸው የራሳቸው ህገ መንግስት ያላቸው እና ሉዓላዊነት ያላቸው ተቋማት ናቸው፣ አደረጃጀቶች ናቸው። እነዚህን አደረጃጀቶች የመቆጣጠር አለመቆጣጠር ጉዳይ የመንግስት መሆን አለመሆን ጉዳይ ለው ማለት ነው። በመጀመሪያ ደረጃ እንግዲህ የአሁኑ ሙከራ ርዕሰ መስተዳድሩንና አመራሮቹን የሚገኙበትን የርዕሰ መስተዳድሩን ወይም የፕሬዚደንቱን ጽህፈት ቤት የተቆጣጠረ ከዛም ባሻገር ደግሞ የህግ የሚያስከብር እና የዜጎችን ደህንነት የሚጠብቀውን የፖሊስ ኮሚሽን እና አመራሮቹን እየተቆጣጠረ ከዛም ሌሎች ተቋማትን መሰል ተቋማትን ጥቃት ለመሰዘር የሞከረ ወደ ህብረተሰቡ መረጃ የሚደርስበትን የአማራ ብዙኃን መገናኛ ድርጅትን ለመቆጣጠርና የሚዲያውን አመራሮችም ለህብረተሰቡ መልዕክት እንዲያስተላልፉ ትዕዛዝ የሰጠ በአጠቃላይ ወደፊትም በግልጽ የጸጥታ መዋቅሩ የሚያጣራቸው ነገሮች ሲጣሩ ለህዝብ ይፋ እንደሚሆነው ሚዲያውን የተቆጣጠረ የርዕሰ መስተዳድሩን ወይም ፕረቤቱን የተቆጣጠረ የፖሊስን የጸጥታ መዋቅሩን የተቆጣጠረ ዜጎችን ለማገት የሞከረ እና አመራሮችን ላይ እርምጃ የወሰደ እንቅስቃሴ መፈንቅለ መንግስት ካልተባለ ምን ይባላል? እነዚህን ዋና ዋና ጉዳዮች በክልሉ ለማስወገድና ለመቆጣጠር ሞክሯል። ከዛም ባሻገር እንደገለጽኩት ከሚዲያው አካባቢ እርምጃ ወስደናል፣ ክልሉን ተቆጣጥረናል፣ ለህብረተሰቡ መረጃ አድርሱ፣ እኛም እናደርሳለን ብለው ትእዛዝ ሰጥቷል። እነዚህ በአጠቃላይ ሲወሰዱ የክልሉን መንግስት በኃይል ለማስወገድ ታልሞና ተቀናጅቶ የተሰራ እንቅስቃሴ ነው፣ የተሄደበት እንቅስቃሴ ነው። ከዚህ ባሻገር ደግሞ አንቺም እንደገለጽችው ይህንን እንቅስቃሴ ሊያክሽ የሚችለው እና ድጋፍ ተጠይቆ እገዛ ሊያደርግ የሚችለው የሀገር መከላከያ ሰራዊት ነው። የሀገር መከላከያ ሰራዊቱን ኢታማዦር ሹም ጀነራሉን ሳረ መኮንንን እንደዚሁ በአፋጣኝ ከዚሁ ጋራ በሰዓታት ልዩነት ውስጥ በተቀነባበረና በተደራጀ ሁኔታ እርምጃ መውሰድ ምልክቱ ምንድን ነው? ይሄ በአጠቃላይ ክልሉን ብቻ ሳይሆን ሀገሩንና ህዝቡን ለአደጋ ለመጣል ያለመ እንቅስቃሴ ደግሞ በትክክልም አንደኛ፣ በተግባራዊ እንቅስቃሴው ሁለተኛ፣ በተላለፉት መልእክቶች፣ ሶስተኛ ተወሰዱት እርምጃዎች ሲመዘን፣ የአንድን ክልል ብሔራዊ ክልላዊ መንግስት ማለት ነው የማስወገድ በሀይል የማስወገድ እንቅስቃሴ በመሆኑ መሆኑን የተመለከተ ሰው ይሄንን መንግስትን የማስወገድ እንቅስቃሴ መፈንቅለ መንግስት ካለው ምን ይለዋል? ሌላ ትርጉም ሊሰጠው አይችልም። ምናልባት ጉዳዩ ላይ ተግባሩን ላይ ከተግባሩ ትርጉሙ መፈንቅለ መንግስት ነው አይደለም ብዙ ያጣላል። ነገር ግን ያ የክልሉን መንግስት የማስወገድ እንቅስቃሴ መሆኑ ላይ ማንም ሰው የተለየ አቋም ሊይዝ አይችልም። ቀሪው ትንታኔ ነው። ትንታኔ ችግር የለውም። አረዳድ ችግር የለውም። በእውነት ደረጃ ግን፣ በሀቅ ደረጃ ይሄ የተደረገ ስለሆነ እዚህ ሀቅ ላይ ወይም ፋክት ላይ መስማማት የግድ ነው የሆነ ስለሆነ ማለት ነው ይህንን ፋክት ማመን አለማመን አንድ ነገር ሆኖ ግን ይሄንን ሊያሳምን የሚችል ሊያሳይ የሚችል በቂ መረጃ ስላለ ለህብረተሰቡ ለማንም ግልጽ እንደሚሆነው ለሚዲያውም ግልጽ የአሁኑ ምልክት አጥጋቢ ነው ካልተባለ እንኳን በቂ መረጃ ለህብረተሰቡ የሚቀርበ በመሆኑ እንዲህ ብሎ ለመበየን እንዲህ ብሎ ለመፈረጅ ከበቂ በላይ ማሳያ ነው ማለት ነው። አድማጮች ከአቶ ንጉሱ ጥላሁን ጋር የተደረገውን ሰፋ ያለ ማብራሪያ በዌብሳይታችን እና በፌስቡክ ገጻችን ላይ ማግኘት ትችላላችሁ። በቅዳሜ ሰኔ 15 ቀን አመሻሽ ላይ በባህር ዳርና በአዲስ አበባ የተፈጸመው ጥቃት ምክንያት ኢትዮጵያ ከፍተኛ ሀዘን ውስጥ ወድቃለች። በዚህ ጥቃት ህይወታቸው ያለፈው የአማራ ክልል ፕሬዚዳንት ዶክተር አምባቸው መኮንን፣ የጠቅላይ አቃቤ ህግ አቶ ምግባሩ ከበደና የፕሬዚዳንቱ አማካሪ አቶ እዘዙ ዋሴ የቀብር ስነ ስርአት ዛሬ በባህር ዳር ተፈጽሟል። እንዲሁም የኢትዮጵያ የጦር ኃይሎች ኢታማዦር ሹም ጀኔራል ሰአረ መኮንንና በጡረታ ላይ የነበሩት ሜጀር ጀነራል ገዛኤ አበራም የቀብር ስነስርአት በመቀሌ ከተማ ቅዱስ ገብርኤል ቤተ ክርስቲያን ተፈጽሟል። የዚህ ድርጊት ጠንሳሽና ፈጻሚ ናቸው መፈንቅለ መንግስትም ሊያደርጉ ነበር በሚል የተጠረጠሩትና በተኩስ ልውውጥ ህይወታቸው ያለፈው ጄኔራል አሳምነው ጽጌ የቀብር ስነ ስርአትም በላሊበላ አብያተ ክርስቲያናት በቤተ ጊዮርጊስ ቀብራቸው ተፈጽሟል። በተጨማሪም በእለቱ በጸጥታ ማስከበር ስራ ላይ የነበሩና ከጥቃት አድራሹ ቡድን ውስጥ የነበሩት የጸጥታ ኃይሎች በተኩስ ልውውጥ ህይወታቸው ማለፉም ተገልጿል። በትላንትናው ዝግጅታችን በባህር ዳር ከተማ ውስጥ በባለስልጣኖች የእንግዳ ማረፊያ እንደነበረና በኋላም የታጠቁ ሰዎች አስገድደው የትራንስፖርት አገልግሎት እንዲሰጣቸው እንዳደረጉት የተናገረው የዶክተር አምባቸው ሶስተኛ ሹፌር አቶ ሱ ባለው ድረስን አነጋግረን ነበር። አቶ ሱ ባለው ከታገዱ ሰዎች መካከል የዚህ መኪና ሹፌር ማን ነው ተብለው መወሰዳቸውን ገልጸው ነበር። ርዕሰ መስተዳደሩ ጽፈት ቤት የእንግዶች ማረፊያ ማዕከል ቡድን መሪ አቶ ንጉሱ አያሌውን በዚህ ጉዳይ አነጋግሬያቸው ነበር። እኛም ታግተን ነበር፣ ሹፌሩም ከእኛ መካከል የተወሰደ ነበር ብለውኛል። ራሳቸውን ከሚያስተዋውቁበት ይጀምራሉ። መጀመሪያ እስቲ ስሞትንና የት እንደሚሰሩ ይንገሩኝ። ንጉሱ አያሌው እባላለሁ። ርዕሰ መስተዳደሩ ጽፈት ቤት የእንግዶች ማረፊያ ማዕከል። ይሄ የእንግዳ ማረፊያ ገዝታውስ ማለት ለማን የተዘጋጀ ማን ነው የሚያርፍበት? ይህንን በተመለከተ የረሰ መስሪያ ቤት የመንግስት ከፍተኛ አመራሮች በስራ ምክንያት ከሌላ አካባቢ ሰሩ እና ደህንነታቸው ሊጠበቅ የሚገባት የመስሪያ ቤት ኃላፊዎች ወደዚህ ሲመጡ የሚያርፉበት ማዕከል፣ የራሱ ጥበቃ የለውም። ደህንነት ደህንነታቸውን የሚጠብቅ ኃይል አለ። የመንግስት ይት ትምህርት ቤት የጥበቃ አይደለም። ስለዚህ ምንድን ምንድነው የተፈጠረው? ቅዳሜ ለትዛገስታውስ ውስጥ

ተወሰነ የመንግስት ኢንፎርሜርበት ስናዶች ናቸው እንዳትንቀሳቀስ ምናምናለን። ከዛ በኋላ ምንም አይነት መረጃ እና የእነሱን አላማ ምንም የነገሩ ነገር የለም። ስለዚህ ዝርዝር የሆነ መረጃ አላገኘዋል። እዛ ገስታውስ ውስጥ ስለሆነ ሁኔታ ነው የምጠይቆት። እነዛ እንዳትንቀሳቀሱ ያሉት እርሶንም ነው ሌሎች ሰዎች ነበሩ? እኛ ዛው ስ ሰራተኞች ነው ዛው አካባቢ የነበርንበት ጊዜ በቃ መጥተው ድረስ አሉና በቃ ሞ ባላችሁበት ሰራተኞች እንዳትንቀሳቀሱ ትንቀሳቀሳችሁ፣ በቤታችሁ ላይ ችግር ይፈጠራል፣ ለራሳችሁ ስትሉ ባላችሁበት እንዳትንቀሳቀሱ አሉ። ከዛ ምን አደረጉ? እሺ ብለን እኛም ባለንበት ያለበት ቁጭ አልን። ወጣ ከዛ ምን አደረጉ? ከዛ በኋላ ያደረጉት ተደረው ቴክኒክ ምናምን የሚለው እኛ አላውቅም፣ ብቻ እኛም ቁጭ አልነው። ከዛ መንቀሳቀስ ስለማንችል ማለት ነው ማለት ነው፣ ምን እንደተደረገም ማወቅ አንችልም፣ አላወኩም እዛ በኋላ ያደረጉት አሁን ምን እንደሰሩ ማለት ነው። ካለንበት ቆንጓልነት ይቻለ ከዛ በኋላ ምን እንደሰሩ ምናምንም ተነስተን ተከታትለን አይተን ማየት ስላልቻለን አይደል። ሹፌር ከመሀላችሁ ይዘው የወሰዱት ሹፌር አሽከርካሪ ነበር። እኔ እሱን ምን መሰለህ በፒካፕ ያዘ። ማነው አሉ። እኔ ነኝ አለ። ሄደ። አልተመለሰም። ከዛ በኋላ አልተመለሰም። ከዛ በኋላ ስንት ሰዓት ተከታገታችሁበት ተለቀቃችሁ? ቢሮ ነው ያደርነው። እኛ ቢሮ ነው ያደርነው። አልተለቀቃችሁም? ስልክ ለመደወል አልሞከራችሁም? ያላችሁበትን ሁኔታ ለሌሎች ለመንገር ለፖሊስ ወይም ለማሳወቅ? እኮ እንትናችን ይዛ ሞባይላችን ስለተያዘ ወስደውብናል። ስንት ትሆናላችሁ? የአደለው የሲቪል ሰራተኞች ብቻ አራት የሚኖሩ አመራሮች ምናምን አሉ። ግን ሲቪል ሰራተኞች እናቃቸው። እነዚህ መጥተው ቁጭ በሉ ያሏችሁን የጸጥታ ሰራተኞች አልቻልንም፣ እንኳን ስንት እንደሆኑ መገመት ራሱ አልችልም እውነቱን ለመናገር ማለት ነው። ምክንያቱም አንድ ቦታ እንዳትንገፋከፍ ተብለን ተቀምጠናል። በቃ ስለዚህ እንግዲህ ስለዚህ እስከ ጠዋት ድረስ እንዴት እስከ ጠዋት ድረስ እንዴት ሳትወጡ ቀራችሁ? ቢሮው ስገባል። ከዛ በኋላ እንዴት ብለን እንወጣለን ለዲት እንዴት ብለን እንወጣለን። ሰዎቹ መኖር አለመኖራቸውን ከፍታችሁ ቼክ አላደረጋችሁም ወይ ማለቴ ነው ሲሞ አድርገናል አድርገናል ወጥቷል። ወደ ሶስት ሰዓት አካባቢ ሁሉም እናተች ነው ብሄዳ። ስለዚህ ከፍታችሁ ወጣችሁ ከዛ በኋላ ማለት ነው። ባትሄዱም ወደ ቤታችሁ ከዛ በኋላ ለምን አይ እኛ አድጋ ልጀት ነን መንገድ ላይ ብለን ስለሰራን እንጂ እስከ ጠዋት ድረስ ታግታችሁ አይደለም ማለት ነው። ምንም ያ እኮ ማለት ምን ማለት መሰለሽ ረዲ ከወደ ቤት የመዛ ጊዜው አልፋል። ታግተናል እስከዛ ሰዓት ድረስ፣ ግን እዛ በኋላ ተደብቆ ከተተለ የሚኖር ወይም ሙሉ በሙሉ ነፃ ይሆን ማወቅ ስለማንችል እዛው ማሳለፍን ነው ነው። እሺ በጣም አመሰግናለሁ አቶ ሞገሳ እያለ ጊዜር። የዛሬው የጋቢና ቪኦኤ መሰናዷችን እዚህ ላይ ተጠናቋል። አስተያየት ካላችሁ በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም በትዊተር ላይ ሀሽታግ ጋቢና ቪኦኤ ብላችሁ አስተያየቶቻችሁን ብታኖሩ ይደርሰናል። በኢሜል አድራሻችንም ሆርን አት ቪኦኤ ኒውስ ዶት ኮም ላይ እንዲሁ ላኩልን። አስተያየት ስጡ፣ ተወያዩ፣ ተነጋገሩ። አብሬያችሁ ያመሸውት ጽዮን ግርማ ነበርኩኝ። በነገው ምሽት እንገናኝ። ሰላም፣ ደህና እደሩ። Wonderful.